ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ራቸው ስጋቱ አድማ በታኝ ፖሊስ፣ የኦሮሚያ ፖሊስ፣ መከላከያ በፈረቃየት በፓትሮል ከተማውን እያዳረሱ በቃ እያደኑ ነው ያሉት። ዙሪያውን መከላከያ አጥሮታል። እነዚያ ሁኔታ ላይ ነው ያለው። በእርግጥ የሞተ የቆሰለ አላየው፣ አልሰማው። አቶ ደንበላ ኤዴማ ይባላሉ፣ ከአዶላ ከተማ ነዋሪዎች አንዱ ናቸው። ዝርዝሩ በእለቱ አብይርስ ይቀርባል። በምዕራብ ወለጋዋ የቤንጊ ከተማ ትላንት ጠዋት ከወረዳው ፖሊስ ጣቢያ ፊት ለፊት የደረሰና ለሁለት የፖሊስ አባላትም ሞት ምክንያት የሆነ የቦምብ ፍንዳታ የተመለከተ ዘገባ በዜና መጽሔት ክፍለ ጊዜ ይዘናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 11 2010 ዓ ም ስርጭታችን ጋር የምናስተናግዳችሁ እኔ አዳኝ ፍሳሐይና እኔም አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱን የዓለም ዜና ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው የሚነጋገሩበት ቦታ ሲንጋፖር፣ ቀኑ ደግሞ እንደ አውሮፓ አቆጣጠር ሰኔ 12 ቀን መሆኑን አስታውቀዋል። ሁለታችንም ለዓለም ሰላም ልዩ ጊዜ እናደርገዋለን የሚል መልእክት በትዊተር አስተላልፈዋል። ትራምፕ ይህን ያሉት ከሰሜን ኮሪያ እስር ቤት የተለቀቁትን አሜሪካውያን ከተቀበሉ በኋላ ነው። ከቀዳሚቷ እመቤት ሚላንያ ትራምፕ ጋር ሆነው የተፈቱትን አሜሪካውያን ለአጭር ጊዜ አነጋግረዋል። ምክትል ፕሬዚደንት ማይክ ፔንስና የውጭ ጉዳይ ሚኒስትር ፖምፒዮም ትውልደ ኮሪያ አሜሪካውያኑን ተቀብለዋል። የተባበሩት መንግስታት ድርጅት በኤርትራ ላይ የጣለው የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት አስታወቀች። በአፍሪካ ቀንድ ጉብኝት በማድረግ ላይ የሚገኙት አራት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አምባሳደሮችን በአዲስ አበባ ተቀብለው ያነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስቴር ዴታ ወይዘሮ ሂሩት ዘመነ የኤርትራ መንግስት ቀደም ሲል ካለው ባህሪው ለውጥ ባላሳየበት ሁኔታ ማዕቀቡን የማለሳለስ ጉዳይ አካባቢው ላይ ተጽዕኖ ይኖረዋል ሲሉ መናገራቸውን የውጭ ጉዳይ ሚኒስትር ቃል አቀባይ ለኢትዮጵያ ዜና አገልግሎት ተናግረዋል። ይህን ቃላቸውንም ለአሜሪካ ድምፅ አረጋግጠዋል። የኤርትራ መንግስት ከዘጠኝ ዓመታት በፊት የተጣለው የመንግስታቱ ድርጅት ማዕቀብ ሕጋዊም ሆነ ምክንያታዊ ማረጋገጫ የለውም ሲል በተደጋጋሚ ማዕቀቡ እንዲነሳ መጠየቁ ይታወቃል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ ለሰባ ሁለተኛው የተባበሩት መንግስታት ድርጅት ዋና ጉባኤ ባሰሙ ንግግር ማዕቀቡ ሚዛናዊነትና ፍትህ የጎደለው በመሆኑ ሊነሳ እንደሚገባውና አሁንም በሀገራቸው ላይ የመቀጠሉ ፋይዳ የሌለው ውሳኔ ነው ሲሉ አስረድተዋል። የተባበሩት መንግስታት ድርጅት በሶማሊያ ና በኤርትራ ላይ የተጣለው ማዕቀብ የጦር መሳሪያ በኮሚቴው የተጠቀሱ ግለሰቦች ላይ ጉዞና ትራንዚት እንዲሁም የንብረት ማንቀሳቀስ እገዳዎችን ያካትታል። ከአንድ ሳምንት በላይ ለሆነ ጊዜ ተቃውሞ ሲካሄድ ከቆየ በኋላ የኢትዮጵያ የማዕድን ሚኒስቴር አደገኛ ኬሚካሎችን እየለቀቀ ነው የተባለውን በሀገሪቱ ደቡብ ክፍል የሚገኘውን የወርቅ ማዕድን ትላንት ለማገድ ወሰነ። ኩባንያው የታገደው ህዝቡ በጠየቀው መሰረት ነው ሲሉ የኢትዮጵያ የማዕድን እና የፔትሮሊየም እንዲሁም የተፈጥሮ ጋዝ ሚኒስቴር ቃል አቀባይ ባቻ ፋጂ ትላንት ማታ በመንግስት ሚዲያ ተናግረዋል። እርምጃው በአጽሮት ሚድሮክ የሚባለው የመሐመድ የዓለም አቀፍ ልማት ጥናትና ድርጅት ኩባንያዎች ቢያንስ በጊዜያዊ መልክ ስራውን እንዲያቆም ያደርጋል። የወርቅ ማዕድኑ ኩባንያ የሚገኘው በሻኪሶ ከተማና ለጋ ደንቢ ወንዝ አጠገብ ነው። በሚድሮክ አሰራር ላይ ነፃ ምርመራ ተካሂዶ ባለድርሻዎቹ ሁሉ በምርመራው ውሳኔ ከተስማሙ ስራው ሊቀጥል እንደሚችል ቃል አቀባዩ ባቻፋጅ ገልጸዋል። የማድኑ ኩባንያ ባለቤት ቢሊዮነሩ መሐመድ ሑሴን አላሙዲ ሲሆኑ እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት አንስቶ ሲሰራ ቆይቷል። በኬንያ ስምጥ መሬት ትላንት የአንድ ግድብ ውሃ ሞልቶ በመፍሰሱ ቢያንስ አርባ ሰባት ሰዎች መሞታቸው ተገለጠ። ከግድቡ የፈሰሰው ጎርፍ ብዙ ቤቶችንና የንግድ መደብሮችንም ጠራርጎ ወስደዋል። ግድቡ ያለው ከናይሮቢ በሰሜን ምስራቅ አንድ መቶ ሀምሳ ኪሎ ሜትሮች ሪቆ በሚገኘው ሶላይ አካባቢ ነው። አርባ የሚሆኑ ሰዎች ተርፈው ሆስፒታል እንደተወሰዱ የመድን ሰራተኞች ሰዎችን ለማዳን ገና እየፈለጉ መሆናቸውን ጨምረው ባለስልጣናቶች አመልክተዋል። አካባቢው ካለፉት ሁለት ወራት ወዲህ ከባድ ዝናብ ሲዘንብበት መቆየቱን በጎርፍ መጥለቅለቅና በአፈር መደርመስ ምክንያትም ከመቶ ሰላሳ በላይ ሰዎች ሕይወት ማጣታቸው ተዘግበዋል። በወረደው ከባድ ዝናብ ሳቢያ 220 ሺህ የሚደርሱ ሰዎች ከመኖሪያ አቀያቸው መፈናቀላቸውን የኬንያ መንግስት ትላንት ይፋ አድርገዋል። የኮንጎ ዴሞክራሲያዊ ሪፑብሊክ የጤና ጥበቃ ባለሥልጣኖች በያዝነው ሳምንት ይፋ ስለተደረገው የኢቦላ በሽታ መግባትን ለመግታት እየተራራጡ ናቸው። በሰሜን ምስራቅ በኩል ርቆ በሚገኝ የሀገሪቱ መንደር ላይ በያዝነው ወር ሁለት ሰዎች በኢቦላ እንደሞቱ ተረጋግጠዋል። መንደሩ ለኮንጎ ሪፑብሊክ ድንበር ቅርበት እንዳለው ተገልጿል። የሀገሪቱ የጤና ጥበቃ ሚኒስትር ዶክተር ኦሊ ሉንጋ ስለ በሽታው በማህበራዊ ሚዲያ በኩል ህዝቡን ሲያሳውቅ ቆይቷል። ዛሬ ታዲያ የ12 ጠበብት ቡድን በሽታው ወደ ገባበት ቦታ በምትቀርብ ምባንዳካ ከተማ ገብተዋል። የ ዘጠና ሁለት ዓመት ዕድሜ አረጋዊው ማሃቴር ሙሐመድ ሰባተኛው የአገሪቱ ጠቅላይ ሚኒስትር ሆነው ዛሬ ቃለ መሐላ መፈጸማቸው ተገለጸ። ማሌዥያ ትናንት ከጡረታ ወጥተው በዚህ ዕድሜ ተወዳድረው በማሸነፋቸው ዓለምን ያስደነቁ መሪን የመረጠችው የቀድሞ ጠቅላይ ሚኒስትር የነበሩት ማሃቲ ሙሐመድ በአምባገነን አገዛዛቸው ይታወቁ ነበር። እሳቸውና የተስፋ ውህደት የተባለው ፓርቲያቸው እንደ አውሮፓውያን የዘመን አቆጣጠር በ1957 ዓመተ ምህረት ማሌዥያ ነጻ ሀገር ከሆነችበት ጊዜ አንስቶ ሀገሩን ሊመሩ ሲመሩ የቆዩትን ጠቅላይ ሚኒስትር ናጂብ ራዛቅ ባሪሳን ከስልጣን አስወግደዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አረኒት ፍሳየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ በዳይና ተበዳይ በሚለው ነገር አላምንም። በትግል ሁሉ ነገር ማለፍ ይቻላል ብዬ አምናለሁ። ቂም በመቋጠር ወይንም ያለፈውን ነገር ጎልጉሎ በማውጣትና በዛ ነገር ላይ ትኩረት በመስጠት የወደፊቱን ማጨለም አስፈላጊ ነው ብዬ አላምንም። በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ናቸው። በዛሬው ዕለት እዚህ ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ካደረጉት ሰፋ ያለ ቃለምልልስ እየተወሰደ ነው የሰማችሁት። ለምሽቱም የመጀመሪያውን ክፍል ይዘን ቀርበናል። በሁለተኛው አጋማሽ ነው ታዲያ የሚቀርበው። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ሰሞኑን በውጥረት ውስጥ በሰነበቱት ሻኪሶና ለገደንቢ ከተሞች ዛሬ የመከላከያ ኃይል አባላት መግባታቸውን ነዋሪዎቻቸው ገለጹ። አዶላዋዩ ውስጥ ከትናንት በስቲያ የተገደለ ጓደኛቸውን አስከሬን ለመቅበር ሄዱ በነበሩ ባጃጅ ነጂዎች ላይም ድብደባ መፈጸሙ ተሰምቷል። ሶሎሞን አባተ ወደዚያው ደውሎ አንዳንድ የከተማይቱና የአካባቢውን ነዋሪዎችና የፖሊስ ባልደረባ አነጋግሮ ተከታዩን አጠናቅሯል። የሰሞኑ ውጥረት ዛሬ ረገብ ያለ ቢመስልም የወታደሮቹ በከተሞቹ ውስጥ መታየት ግን በሰው ስሜት ላይ የተወሰነ ጫና ማሳደሩን ያነጋገርናቸው ገልጸውልናል። የሁለተኛ ደረጃ ትምህርት ቤት ተማሪ መሆኗን የነገረችኝ የሻኪሶ ከተማ አንዲት ወጣት የጠቆመችኝም ይህንኑ ነበር። ዛሬ በሻኪሶ ከተማ ውስጥ ብዙ እንቅስቃሴዎች አሉ። ብዙ አጋዚዎች አጋዚዎች ገብተዋል። ብዙ ወታደሮች ከላይ ልዩ ኃይል በመባል የሚታወቁት ሬድ ኬፕ የሚያደርጉት ተጨማሪ ኃይል ተብሎ ከዞን ነው የተደውሎ የመጡት። ዛሬ የታሰሩ አሉ። ዛሬ የታሰረ የለም ለጊዜው እና ስለዚህ የሚመለከተው አካል ወይም ደግሞ የሚመለከተው መንግስት በሻኪሶ ከተማ ላይ እየተደረገ አሰቃቂ ያለው መንግስት፣ ለምሳሌ ለኦሮሚያ መንግስት የሰው ልጅ እየሞተበት ነው፣ የሰው ልጅ እየደማበት ነው፣ ደሙ እየፈሰሰ ነው። ለምን ቆሞ ያየናል? እኛ ኦሮሞ አይደለንም ወይ? የዜግነት ግዴታ የለበትም ወይ? ይህንን ነገር ለሚመለከተው አካል አቤቱታዬን አቀርባለሁ እና መጥቶ እንዲህ ያየን ምን ላይ እንዳለን ምን እንደተጎዳ ምን እንዳነሰን መጥቶ እንዲጠይቀን በክብር ገልጻለሁ። ጥያቄያችን ይህ የወርቅ ማምረቻ ስራው ይቁም የሚል ነው ብላኛለች። ሰቦምቱ ልማትና ኢንቨስትመንት የስራም እድል ያለበት ነውና ምን ማለትሽ ነው ብያት ነበር። ይዘጋ የምለው ምክንያቴ እኔ ይህ ሳናይድ አሲዱን ማስታገሻው ወይም ደግሞ ዳይሜጅ ማድረጊያው መድኃኒት፣ ወይም ደግሞ እንደዚህ አይነት አሲዶች መቆጣጠሪያው እና ደግሞ መቆጣጠሪያው እስኪገኝ እና ደግሞ እዛ ላይ ዲፔንድ ሆነ የሚሰራው ባለ ሀብት ለህብረተሰቡ ለአካባቢ ጠቃሚ የሆነ ከሆነ ነው እንጂ እስከዛ ድረስ ነው እንጂ። እኛ ይቁምልን የምንለው ሌላ ምክንያት የለንም። ለምን እቺ አገሪት በተለይ በኦሮሚያ የጀርባ አጥንት የሆነው አንድ ማዕድን የሚገኘው በሀገራችን ይሄ በሻኪሶ ከተማ የሚገኘው ነው። ስለዚህ ነው እንጂ ሌላ ምክንያት ኖሮን አይደለም። ይዘጋ ካልን ብዙ ህብረተሰቦቻችን ይጎዳሉ። እዛ ውስጥ የሚሰሩ የኛም ዜጋ አለ። ስለዚህ ይዘጋ ሳይሆን ይቆምልን፣ ለትንሽ ጊዜ ይሄ ማስታገሻው እስኪገኝ ድረስ እና ያው ለህብረተሰቡ ጠቃሚ የሆነ ባለ ሀብት መጥቶ እስኪ ሰራልንና እና ህብረተሰቡን፣ አገራችንን፣ ወጣታችንን የኦሮሞን ህዝብ አሳታፊ የሆነ ባለ ሀብት እስኪመጣልን ድረስ ነው ይዘጋልን ወይም ደግሞ ይቁምልን የምንለው። ወደ አዶላም ደውዬ ሰሞኑንም ስላለው ሁኔታ ሲገልጹልን የነበሩትን የከተማይቱን ነዋሪ አቶ ደንበላ ኤዴማን አነጋግሬ ስለ ሁለቱም ከተሞች ጠይቄ ነበር። ሻክሰው በእርግጥ ከኔ አስራ ዘጠኝ ኪሎ ሜትር ይርቃል። ብዙ እንትን ከፋ ነገር የሰማሁት የለም። አዶላስ እንዴት? የአዶላ ሁኔታ ያ አዶላ በስጋት በፍራቻ ተማሪዎች እየተደበደቡ። አንድ የሞተ ወጣት ልጅ አለ፣ የኦሮሚያ ፖሊስ የገደለው። መቼ? ትናንትና ወዲያ። እሺ፣ ማክሰኞ። እሺ፣ ማን ነው እሱ? አማኑኤል ደስታ ይባላል። እሱ ቀበር ላይ እያለን የአድማ በታኝ ፖሊስ መኪና ፓትሮል መኪና ይዞ መቃብሩ ቦታ ላይ ልክ እኛ አዶላ ውዩ ከተማ መካኔ ኢየሱስ ቤተ ክርስቲያን የቀብር ስነ ስርዓት የተካሄደው እዛ እያለን መጥቶ ህዝቡን አፍራርቶ እንደውም የልጁ ቤተሰብ የሆኑና ሌሎች ወጣቶች ለቅሶም ሲቶ አፈር ላይ እየተንከባለሉ እሪ እያሉ እያለቀሱ የነበሩት በቃ እነዚን ሰዎች ሳዩ ግር ብሎ ተነስቶ እንደገና እርስ በርስ ነገሩ እንዲቀዘቅዝ አድርጎ እንደገና ወደ መቃብሩ ፊታቸውን አዙሮ ሄዱ። ከዚያ አለፍ ስሉ ልጁ የባጃጅ ሾፌር ነበረ። የከተማ ባጃጅ ሾፌሮች ጠቅላላ ለቀብሩ ሊመጡ ስሉ በመሀል ላይ ደብድበዋቸው የቆሰሉም አለ ይባላል። እንደዚህ አይነት ሁኔታ ላይ ነው ያሉ ነው። ይሄ ዛሬ ነው የተፈጸመው ይሄ የሚነግሩኝ ነገር። አዎ፣ ስድስት ሰዓት ላይ ነው የቀሚን ስነ ስርዓት የተካሄደው የተካሄደ እና ይሄ ሲሆን ዛሬ የደረሰ የከፋ ጉዳት አለ ማለት በህይወት ላይ የደረሰ ጉዳት ወይም በአካል ላይ የደረሰ ጉዳት አለ የለም? ጠንክለን ብቻ ነው የነበረ። የታሰሩ ሰዎች ሳሉ በእርግጥ አላየሁም፣ የታሰሩትን አላየሁም። ይደባድቧቸው ሁለት ልጆች ታስሯል። ቁስሎም ወደ ሐኪም ቤት አዶላ ሆስፒታል ሄዱ አሉ ይባላል፣ እኔ በእርግጥ አላየውም። ለራሴም ውጣ ብዬ እንዳልሄድ እንትን እያሉኝ ነው ሱራቸው፣ ስጋቱ አድማ በታኝ ፖሊስ፣ የኦሮሚያ ፖሊስ፣ መከላከያ በፈረቃየት በፓትሮል ከተማውን እያዳረሱ በቃ እያደኑ ነው ያሉት። ዙሪያውን መከላከያ አጥሮታል። እነዚያ ሁኔታ ላይ ነው ያለው። በእርግጥ የሞተ የቆሰለ አላየውም። አንድ የምዕራብ ጉጂ ዞን ፖሊስ ባልደረባም ሁኔታውን በቅርብ እንደሚያውቁ ገልጸውልኛል። ለደህንነታቸው ሲባል ስማቸውን አንጠቅስም፣ ድምፃቸውም ተቀይሯል። የዱላ ሁኔታ መከላከያዎች በብዛት ገብተዋል። ጋዜም ገብተዋል እና ሁሉም ዳርዳር ይዞ ነው የሚቀመጠው። ፍራቻ ነው ያለበት ከተማተናና ከተላፈታ ትንሽ ይሻልናል፣ ግን ፍራቻ አለባቸው። ሶስት ላይ ፍራቻ አለባቸው። ፍራቻው ምንድን ነው? ምን ይሆናል የሚል ነው። ከዚህም በፊት የተንከላከሉ ሰው ስለሚመቱ በአሁንም ስለሚገሉ እኛንም ይገሉናል ይመስናሉ በሚባል በጣም ታስፋል። እንዳንድ ኮሌጅ እዛ ነበረው ተማሪዎች ወደ ቤት ገብተዋል። ኮሌጅም ተዘግቷል በአሁን ሰዓት። ትናንት የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴር ለገደምቢ የወርቅ ማምረት ፍቃዱን እንደማያራዝም አስታውቆ ነበረ። ይሄ ምንድን ነው? በሰው ውስጥ የፈጠረው ስሜት አለ። የፈጠረው ስሜት ህዝቡን ለጊዜው ያረጋጋል እንጂ፣ በህዝቡ ውስጥ ያለው ስሜት ዘላቂ መፍትሄ የሚሰጥ አይመስለንም። ለጊዜው እኛን ለማረጋጋት የተደረገ ነገር ይመስለናል እንጂ ከነካቶ የሚያቆሙት አይመስለንም። ከነካቶ የማይቆም ከሆነ እና ለጊዜ እኛን አረጋግቶ ወደዛ የምመለሱ ከሆነ እንዳለ ዘርማ ዘራችን እዛ ያልቃል እኛ እዛ አካባቢ ያሉት የሚወለደው ልጆች ሽባ ናቸው። አጥንት የላቸውም። አንዳንዱ እግሩ ተንሻፎ ነው የምወለደው። አንዳንዱ ማጅራት የለውም ማጅራቱ ተንሻፎ ነው እንትን የምለው እንዳለ ጎባጣ ነው። በቃ እንደ ባብ ነው የሚሄዱት። ይሄ ነገር ካልቆመለን በፍጹም አገሪቷ እንደማትረጋጋ ብሎ ነው ይዞ ትምላ። እርስዎ እንግዲህ እዛ ከባለስልጣናቱም በስራውም ምክንያት ቅርበት ስላለዎት ያለውን ሁኔታ እርስ ይገነዘባሉ እና ምንድን ነው የሚመስለው፣ በባለስልጣናቱ መካከል ያለው ስሜት? ይህንን የሰውን እንቅስቃሴ ንቅናቄ አስመልክቶ አሁን የባለስልጣናቱ ስሜት በሁለት ቦታ የተተካፈለ ነው። አንደኛ ለዚህ የሚቆረቆሩት ከህዝቡ ጋር ነው ስሜታቸው ያለው። ይሄ ነገር እንዲቆም እና ያ ያከምካል በዚች ቦታ ላይ እንዳይጠቀሙ በብዛት ፍላጎት አላቸው። የራሳቸውን ጥቅም የሚፈልጉት እና ከፋብሪካ ጋር ያለ ግንኙነት ያላቸው የተወሰኑ ባለስልጣናቶች አድርካ እንዳይቆም ነው የሚፈልጉት። በሁለት ተካፍሎ ያለ ባለሥልጣናት። የለገደንቢ ወርቅ ማምረቻና የሚድሮክ ባለሥልጣናት ሰውን አለማነጋገራቸውን የጠየኳቸው የአካባቢው ነዋሪዎች ገልጸውልኛል። የመከላከያ ሚኒስትሩ አቶ ሞቱማ መቃሳ ወደ ሻኪሶ ሄደው ጉዳዩን ለመፍታት መሞከራቸውን ነግረውኛል። የአንገዋዩ ወረዳ አስተዳዳሪ አቶ ደስታ ጨሪ ለባልደረባ የመለስካቸው አመሀ ትናንት እንዲህ ብለው ነበር በኛ በራሳችን በኩል ህዝብ የራሱን ድምፅ በተገቢ ሁኔታ ለመንግስት እያሰማ ነው። የምናካሄደው የጥያቄም በሰላማዊ በኩል መሄድ እንዳለበት ነው። ህዝቡም በሪብሻ ሶ ተረባብሾ እንዳረበ የሰው ህይወት በሚያጠፋ መልኩ ሳይሆን በትክክል ጥያቄው መጠየቅ አለበት። ያው ይሄን መንገድ አዚዘን እኛን በስርአት መንግስት መመለስ የምችል የመንግስቱ ምላሽ እንጠብቃለን። እስከዚያ በትዕግስት በትዕግስት መጠበቅ አለብን። የሆነ የምንለው ግን የኢትዮጵያ መንግስት ይህን ነገር ላይ አስቸኳይ መፍትሄ መስራት አለበት። የሰው ቦት እየጠፋበት ስለሆነ አፋጣኝ አፋጣኝ ምላሽ መሰጠት አለበት። ይሄን ብቻ አይደለም። አዶላ ኢንተርፕራይዝ ራሱ የሚባል አለ እኛ አካባቢ ብዙ አመታት እየሰራ ነው የቆዩት። አሁንም እስከዛሬ ድረስ የሚጠቀሙት የቆዩት ሜርኩሪ መሬት ውስጥ ነው አለ ከዋጋ እየጠጣ ነው። እሱ ራሱ ያው መፍትሄ እንዳገኝ ነው እየተባለ ያለው እኛም እያለ ያለ ነው። አብዛኛ ኬሚካል ጋር የተያዘ ችግር መፍትሄ ማግኘት ያለበት ነገር ስለሆነ በፍትነት ምላሽ መሰጠት አለበት ነው። የሚድሮክ ኢትዮጵያን ከፍተኛ ባለሥልጣናት ለማግኘት ዛሬ ያደረግኳቸው ጥረቶች አልተሳ የክልሉን የአካባቢ ጥበቃና ኢንቨስትመንት እንዲሁም የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴርንና ሌሎችም የሚመለከታቸውን ባለሥልጣናት ለማግኘት እየጣርንን ለሚድሮክ ጎልድ ወርቅ የማውጣት ፍቃድ መሰረዙን ማዕድን ሚኒስቴር ትናንት አስታውቋል። የአዶላ ዋዩ ከተማ ምክትል ከንቲባ አቶ ጫላ ዋሬና የከተማይቱ አስተዳደር የኮሚኒኬሽንስ ባለሙያ እስር ላይ እንዳሉ መሆናቸው የአዶላ ዋዩ ከተማ ምክትል ከንቲባ አቶ ጫላ ዋሬና የከተማይቱ አስተዳደር የኮሚኒኬሽንስ ባለሙያ እስር ላይ እንዳሉ መሆናቸውም ተገልጿል። ቀጣይ ዘገባችን ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። ወደ ወለጋ ክፍለ ሀገር። ጥቃቱ የደረሰው ትላንት ነው። በተለይም በቤጌ ወረዳ መድረሱና አያሌ ሕይወት ጠፍቶ በርካታ ቆስሏል ተብለዋል። ዘገባውን ያዘጋጀው የአፋን ኦሮሞ ክፍል ባልደረባ ነሞ ዳንዲ ሲሆን የሚያቀርበው አዲሱ አበበ ነው። ትናንት ረቡ ወለጋ ውስጥ በተለይ ቤጊ ወረዳ የደረሱ የቦምብ ፍንዳታዎች ለበርካታ ሰዎች በተለይም ለፖሊስ አባላት ሞት ምክንያት መሆናቸው ይታወሳል። በትናንቱ የአፋ ኦሮሞ ስርጭታችን ነሞ ዳንዲ ነዋሪዎችንና ስማቸውን ይፋ እንዳናድርግ የጠየቁ ሰዎችን ጠቅሶ እንደዘገበው ማንነቱ ባልታወቀ ሰው በተወረወረ ቦምብ የቆሰሉት ብዙዎቹ የቤጊ ወረዳ ፖሊስና የአድማ በታኝ ባለሥልጣናት ናቸው። ከነዋሪዎቹ ምስክሮች አንዱ ይህንን ብለዋል ዛሬ ረቡ ይላሉ እኛ ዛሬ ስለ ዘገብነው ትናንት ነው እንግዲህ የገበያ ቀን ነበር ጠዋት ወደ ፖሊስ ሶስት ሰዓት ፖሊሶች ጣቢያ ፊት ለፊት ቆመው ፈንጂ ተወረወረባቸው እዚያ የነበሩ ሰዎች ወዲያው ወደቁ ፖሊስ ጣቢያው ደጃፍ ደግሞ ተኩስ መሰማት ጀመረ እነዚህም ሰዎች ላይ ቦምብ ነው የተወረወረው። ወዲያ ወዳደቁ የመከላከያ ሰራዊት ከአንድ አቅጣጫ እየመጣ ነበር። እነርሱ ተመተው ወድቀው የነበሩትን ሰዎች በመኪና ጭነው ወደ ሆስፒታል ወሰዱ። ሳጅን ጀማል ለሙ የሚባል ሰው ነው አንዱ በቤጊ ወረዳ የፖሊስ አዛዥ ወይም ባለሥልጣን ናቸው። የአድማ በታኞች ኃላፊው ደግሞ ኢተፋ ይባላሉ። ምክትላቸው ጉተማ እና ሌላም ፖሊስ በጣም ከፍተኛ ጉዳት ደርሶባቸዋል ነው ያሉት ምስክሩ። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የወረዳው ባለሥልጣንም ይህንኑ ቀደም ሲል የተባለውን አረጋግጠዋል። አዎ፣ እንደተባለው ወደ ሁለት ሰዓት ከአርባ አምስት ደቂቃ ጠዋት ላይ ባልታወቀ ኃይል ፈንጂ በመወርወሩ ይተፋ የአድማ በታይም ፖሊስ ኃላፊ እና ምክትሉ ጉተማ እንዲሁም ባሪ የሚባሉ ፖሊሶች ተመጥተዋል። ጉተማና ጀማል በጣም ነው የቆሰሉት፣ ስለዚህ ለሕክምና ተወስደዋል። ኢተፋ እጁ ላይ ነው የተመታው፣ እዚሁ ሐኪም ቤት እየታከመ ነው። ፈንጂውን ማን እንደወረወረው እንዴትም እንደተወረወረ የሚያውቅ አንድም የለም። እነዚህ ፖሊሶች ተመተው መውደቃቸውን ህዝቡ አየ። ከዚያ በኋላ ሕዝቡ መሸሽ ጀመረ። እንደገና ከፍተኛ ተኩስ ተከፈተ። ህዝብ ወደ ቤቱ እየገባ በሩም መዝጋት ጀመረ። ሰው ወደ ገበያ እየመጣ ነበር ግን ሁሉም ሸሸ። ቤጊ በጣም ተረበሸች። ህዝቡም ጭንቅ ይታይበት ነበር ብለዋል። አድማጮች፣ ሌሎች የአይን ምስክሮችንና የመንግሥት ባለሥልጣናትን አስተያየት እንዳገኘን ወደፊት በዚህ ጉዳይ እንመለሳለን። ወደ ሶስተኛው የመጽሔቱ ክፍለ ጊዜ ዘገባ እንሻገራለን። አድማጮች ወዲህ ወደ ዩናይት ስቴትስ የሚመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ እስር ቤት ተለቀው ዛሬ ወደ ሀገራቸው የተመለሱትን ዛሬ የገቡትን ማለት ነው ሶስት አሜሪካውያን አውሮፕላን ማረፊያ በመገኘት በግል አቀባበል አድርገውላቸዋል። ከፒዮንግያን ጋር አዲስ ምዕራፍ ጀምረናል ሲሉም ፕሬዚዳንቱ በአቀባበል ስነ ስርዓቱ ላይ ተናግረዋል። የአሜሪካ ድምፁ ማይክል ብራውን የዘገበውን ሰለሞን ክፍል ይዞ ቀርበዋል። ሦስቱ አሜሪካውያን ዛሬ ማለዳ አንድሩስ አየር ኃይል አውሮፕላን ማረፊያ ሲደርሱ አቀባበል ያደረጉላቸው ፕሬዚደንት ዶናልድ ትራምፕ፣ ምክትላቸው ማይክ ፔንስ እና ባለቤቶቻቸው ናቸው። የቀድሞው የሰሜን ኮሪያ ታሳሪዎቹም ከአውሮፕላናቸው ሲወጡ እጆቻቸውን ከፍ አድርገውና የድል ምልክቶችን አሳይተዋል። ትንሽ ቆይቶም ፕሬዚደንት ትራምፕ ባደረጉት ንግግር አሜሪካውያኑ በዚህ ጊዜ የተፈቱት ባልተጠበቀ ሁኔታ ነው ብለዋል። የሰሜን ኮሪያው መሪ ከመገናኘታችን አስቀድሞ እስረኞቹ እንዲወጡ በመፍቀዳቸው በጣም ደስተኞች ነን። እነዚህ ሦስት ድንቅ ሰዎች እንዲፈቱ በስብሰባችን ወቅት የምናነሳው ጉዳይ እንደነበር ግንዛቤ ተወስዷል። ከስብሰባ በኋላ ወደ አገራቸው ይመለሱ እንደነበር የታወቀ ነው ከዚያ በፊት በመለቀቃቸው ተደስተናል። እንደ እውነቱ ከሆነ ሳንጠብቀው የሆነ ነገር ነው። ኮሪያ አሜሪካውያኑ እስረኞች የተለቀቁት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለሁለተኛ ጊዜ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመገናኘት ወደ ፒዮንግያንግ ከሄዱ በኋላ ነው። ቶኒ ኪም እና ኪም ሃክ ሶንግ በፒዮንግያንግ የሳይንስና ቴክኖሎጂ ዩኒቨርሲቲ ያስተምሩ ነበር። እንደ አውሮፓውያን ዘመን አቆጣጠር በ2017 በጸረ መንግሥት እንቅስቃሴ መሳተፍ ተከሰው በተናጠል ተይዘው ሲታሰሩ፣ ሦስተኛው ታሳሪ ኪም ዶንግ ቱል በቁጥጥር ሥር የዋሉት በ2015 ሲሆን በስለላ ተወንጅለው በአሥር ዓመት እስራትና ከባድ ሥራ እንዲቀጡ ተበይኖባቸው ነበር። ባጭሩ ያስረዳሉ። ሚስተር ቱል ጆሮጋጂ ቴውሩል ባለንጎስን ይስሚዳመንን ቾቼ በተለያየ መንገድ ነበር የእስር ቤት ይዞታችን። እኔን በተመለከተ ብዙ ከባድ ሥራ ያሰሩኝ ነበር። ሚስተር ትራምፕ አውሮፕላን ማረፊያውን ከመልቀቃቸው በፊት ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ላደረጉት ጥረት አመስግነው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚገናኙበት ትክክለኛ ቦታ በቀጣዮቹ ሦስት ቀናት ውስጥ ይፋ እንደሚደረግ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ የሦስቱ አሜሪካውያን መፈታት በዩናይትድ ስቴትስና ሰሜን ኮሪያ መካከል ያለው ግንኙነት ከታቀደው የሁለቱ ሀገሮች መሪዎች ጉባኤ በፊት እየተሻሻለ መምጣቱን ያሳያል ሲሉ ባለሙያዎች ተናግረዋል። የዲፕሎማሲያዊ ግንኙነቱ መሻሻል የመጣው ከጃፓን፣ ደቡብ ኮሪያና ቻይና መሪዎች ጋር የተደረጉ ንግግሮችን ተከትሎ ነው ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አስረድተዋል። ስለዚህ ከጠቅላይ ሚኒስትር አቤ ከፕሬዚዳንት ሙን እና ከፕሬዚዳንት ሺ ጋር ባሉን መልካም ግንኙነቶች ሳቢያ የተገኘ ውጤት ነው። ወደፊት ከሰሜን ኮሪያው ጋር ያቀርነውን ግንኙነትም በጉጉት እንጠብቃለን። መቼ እንደሚሆን ለመጠቆም በሁለት ቀናት ውስጥ የሚገለጥ ይሆናል። ተንታኞች የሚሉት ግን የእስረኞቹ መፈታት በጎ ነገር ቢሆንም በሁለቱ አገሮች መካከል ያለው ግንኙነት ግን በጣም የተራራቀ ነው ነው ለአዲሲቱ አሜሪካ የደኅንነት ማዕከል የተባለው ድርጅት ባልደረባ ፓትሪክ ክራውን ያስረዳሉ። ስለዚህ ከሰሜን ኮሪያ ጋር አሁን የተከፈተውን የዲፕሎማሲ ቀዳዳ ወደ ሁነኛ ዘላቂ ግንኙነት ለመቀየር እንግዲህ ብዙ መጓዝ ይኖርብናል። ምናልባትም ሰላም ሚፈጠርና የኒውክሌር ጦር መሣሪያዎችን ወደ ማጥፋቱ እንሸጋገር ይሆናል። ባለሙያዎች እንዲያውም ሲያስጠነቅቁ ከሰሜን ኮሪያ ጋር እኮ ከባዱ ዲፕሎማሲያዊ ድርድር ገና አልተጀመረምና ከአሁኑ መፈንጠዝ የለብንም ብለዋል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶችን እናሰማለን። ሰላም ዜዎች ዛሬ ደወልኩት በዶክተር አብይ አንድ ወር የስራ ግምገማ ላይ አንዳንድ አስተያየት ሰጪዎች ከተናገሩት በመነሳት ነው። ይኸውም ኢትዮጵያ ውስጥ አንጻራዊ ሰላም ወርደዋል ወይም ሰላም መጥተዋል ብለው ያሉት በተለይ ዶክተር አሸብር የቀድሞ ምክር ቤት አባል ይሄ ካለው እውነታ ጋር በጣም ስለተምታታብኝ ነው። ይኸውም አሁን በዚህ ሳምንት ብቻ ከቤንሻንጉል፣ ከተለያዩ የኢትዮጵያ ክፍላት ሀገራት በዘር ብቻ እየተመረጡ በብዙ ሺህ የሚቆጠሩ ኢትዮጵያውያን ወገኖች በሚያሳዝን ሁኔታ ተፈናቅለዋል። ከሶማሌ ክልል ወይንም ከጅጅግ አካባቢ ከሚሊዮኖች በላይ ተፈናቅለው እስከ ዛሬ ወደ ነበሩበት አካባቢ አልተመለሱም። ከዚህ ቀደምም ከጉራ ፈረዳ እንደዚሁም በጠራራ ፀሐይ ሺዎች የሚቆጠሩ ኢትዮጵያውያን ከቤት ከቀያቸው ተፈናቅለው እንዲባረሩ ተደርጓል። ይሄ መንግስት በህገ መንግስቱ ላይ እንዳስቀመጠው ማንኛውም ኢትዮጵያዊ በሚፈልግበት አካባቢ ሰርቶ መኖር መብት አለው ብሎ ሲል ራሱ ያወጣውን ህገ መንግስት ራሱ የሚያፈርስ መንግስት በዓለም ላይ ይሄ ብቻ ነው ብል ማጋነን አይሆንም። እኚህ ዶክተር አብይ ለዛች ሀገር ብዙ ጥሩ ራዕይ ቢኖራቸውም አብሯቸው ለሀያ ሰባት አመት የነበሩት የወያኔ ኢህአዴግ ባለስልጣናት የእኚህን ሰው ቀና ስራ ሊያደናቅፉ ይችላሉ ብዬ ስለማምን ነው። ወመራውነኝ ከፍሎይዳ

አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ዝግጅቶቻችን ላይ ያላችሁን አስተያየት ላኩልን፣ እናስተናግዳለን። እዚህ ግድም በሙዚቃ ፋታ እንወስዳለን። የምሽቱን ምርጥ ዜማ ነው የምናሰማችሁ። ጸጋይ ሸቱ ነው ቆየት ባለ ባለስልቱ እንዲህ የሚለን ya ya le ya le አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከሚሽ 3 ሰዓት ተኩል መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና አዳኝ ፍስሐዬን ሁለተኛውን አጋማሽ ስርጭታችንን አጨርሰናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደሆነው ቅንብር እናምራ። ቀደም ብለን በመግቢያችን ያስተዋወቅነው ቃለ ምልልስ ነው ተከታዩ። በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬ በዋሽንግተን ዲሲ የሚገኘው ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ሰፋ ያለ ቃለ ምልልስ አካሄደዋል። አቶ በቀለ መጀመሪያ በሕክምና ሙያ ከዚያም በመምህርነት ለበርካታ ዓመታት አገልግለዋል። ከማህበረሰብ ግልጋሎት እስከ ፖለቲካ ተሳትፎ ያደረጉትን ጉዞ ከጽዮን ግርማ ጋር ባደረጉ ቃለ ምልልስ ያብራራሉ። ለዛሬው በወጣትነት ዘመናቸውና በቤተሰባዊ ሕይወታቸው ዙሪያ የተወያዩትን የመጀመሪያ ክፍል ነው የምናስከትለው። ለሁለተኛ ጊዜ ታስረው በቅርቡ ከተፈቱበት እስር ቤት እንኳን ደህና በሰላም ተፈቱ ብለናል፣ በሬዲዮ ፕሮግራማችን። አሁን ደግሞ እዚህ የአሜሪካ ድምጽ ስቱዲዮ፣ ዩናይትድ ስቴትስ፣ ዋሽንግተን ዲሲ ነው የመጡትና ና በድጋሚ እንኳን ከእስር ተፈቱ፣ እንኳን ደግሞ ወደ አሜሪካን ድምጽ ስቱዲዮ በሰላም መጡ። አመሰግናለሁ። እንኳን ደህና ቆያችኝ። እስቲ ወደ ዋናው የፖለቲካ ጉዳይና ውይይት ከመግባታችን በፊት አቶ በቀለ ገርባ በአዲስ አበባ ዩኒቨርሲቲ መምህር ነበሩ። ከዛም ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ነበሩ ከሁሉም በላይ ደግሞ እንደው ታዋቂ ፖለቲከኛ ኖት። አሁን ሰሞኑን አዲስ ነገር ሰምተናል ወደ መምህርነት ከመቀላቀሉ በፊት ወደ ሕክምና ባለሙያ እንደነበሩ እና እስቲ ወደ ኋላ እንመለስና ስለሱ ነገሩን። እንዴት ነው ከሕክምና ወደ መምህርነት፣ ከዛ ወደ ፖለቲከኛነት የተሻገሩት? ቀድሞ እንግዲህ በ በአስራ ዘጠኝ ሰባዎቹ አካባቢ ነበረ። ይሄ ረጅም ጊዜ ነው። ዘጠነኛ ክፍል እንደጨረስኩ ወደ አስረኛ ክፍል እንደገባው የጤና ረዳትነት እድል አግኝቼ በአንድ አመት ያህል ከሰለጠንኩ በኋላ ወደ ደቡብ ክልል ተመድቤ በእጣ ነው ያን ጊዜ በእጣ ደርሶኝ፣ እርጋጨፍ ጨፊ ጤና ጣቢያ ያን ጊዜ ጌዶ አውራጃ ጌዶ ጤና አጠባበቅ ጣቢያ ነው የሚባለው። እዛ አካባቢ አንድ አመት ተኩል ያህል ከሰራው በኋላ ያው ብዙም ትምህርትን የመቀጠል ፍላጎት ስለነበረኝ ተመልሼ ወደ ትምህርት ቤት ተመለስኩኝ። ከዛ በኋላ እንግዲህ ተምሬ ወደ ዩኒቨርስቲ ተቀላቀልኩ ማለት ነው። ስለዚህ ለአንድ አመትም ቢሆን ማህበረሰቡን አገልግለዋል። የት ነበር ግን የሚማሩት? የት ነው የተወለዱት? የት ነበረ የሚማሩት? ትውልዴ ምዕራብ ወለጋ ቦጅ ድርመጅ የሚባል ወረዳ ውስጥ ነው እና የተማርኩት ግንቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። ከዛ በኋላ ባህር ዳር መምህራን ኮሌጅ ተምሬ ያለሁ። ከዛ አዲስ አበባ ዩኒቨርሲቲ ተምሬ ያለሁ። ሁለተኛ ዲግሪ የሚወሰድኩት አዲስ አበባ ዩኒቨርሲቲ ነው። በኋላ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰርቻለሁ። ከዛ አዳማ መምህራን ኮሌጅ ሰርቼ አስራ ዘጠኝ ዘጠና ሰባት ከዛ አስራ ዘጠኝ ያህል ሰዎች ልንባረር ተደረገ። በግል አንድ ሁለት ዓመት ሌሎች ኮሌጆች ከሰራው በኋላ አዲስ አበባ ዩኒቨርሲቲ የተቀላቀልኩ፣ አሁንም እንግዲህ እስካሁን ድረስ ያለሁት እዚያ ነው። አጋጣሚ የሆነው አሁን ከስር ከተፈታሁም በኋላ ተመልሼ ወደ ስራዬ እንድመለስ የሪኢንስቴት አድርገውኛል። አሁንም የአዲስ አበባ ዩኒቨርሲቲ መምህር ነኝ። ወደ ፖለቲካው እንዴት ነው የተሳቡት? ምናልባት መባረሮ መገፋቶ ይሆን? እንደሱም አይደለም። ምክንያቱም ፖለቲካ እኔ ብዙም ሁሉ ሰው ሊሳተፍበት ሁሉ ሰው የሚሰራው ስራ ነው ብዬ አላስብም። ለዛ የሚፈጠሩ ሰዎች አሉ። እኔ የተፈጠርኩት ምናልባት ለመምህርነት ነው የሚል እምነት ነው የነበረኝ። ስለዚህ ወደ ፖለቲካ መቀላቀል ፈልጌ አላውቅም። ነገር ግን አንዳንድ ጊዜ እንዲስተካከሉ የምፈልጋቸው ነገሮች፣ ነገር ግን በየት በኩል ባደርግ ይሄን ነገር ማድረግ እችላለሁ ብዬ በማስብበት ጊዜ የአንድ ፖለቲካ ድርጅት አባል መሆን አለብኝ ብዬ እያሰላሰልኩ ሳለሁ ጥሪ ተደረገልኝና ያን ጊዜ ከኦሮሞ ዴሞክራሲያዊ ንቅናቄ ኦፌዴን ነው የሚባለው ጥሪ ሲደረግልኝ እዛ ተቀላቀልኩ። ከዛ በኋላ ብዙም ሳልሰራ ወደ አመራር መጣሁ። ብዙም ሳልሰራ እንደገና ወደ ምርጫ ውስጥ ገባው። ተወዳደርኩ በእርግጥ አሸንፍ የነበረ ተሸነፍክ ተባልኩና፣ ያም ትንሽ ልህ ውስጥ ከቶኛል። ወደ ፖለቲካው ኢንኤርነስት ገባው ማለት ነው። ከዛ ወደ እስር ቤት ነው የገባሁት። በእርግጥ ብዙ ሳልሰራ አጋጣሚዎች ብዙም አልፈቀዱልኝም፣ አገር ውስጥ ሆኜ እንዲሰራ። በእስር ቤት ነው አብዛኛውን ጊዜ ያሳለፍኩት ፖለቲካ ህይወት። የእስር ቤቱን ወደኋላ እንመጣበታለን። እዚሁ የመጀመሪያ ህይወቱ ላይ እንቆይና እንግዲህ መምህርነት በጣም ትልቅ ሙያ ነው። ማነጽ አንድን ዜጋ ማነጽ ነውና እርስዎም፣ ደግሞ ሲታዩ በእርግጥ የመምህርነት ዘመኑን አላየሁም፣ ግን ጥሩ መምህር የነበሩ ይመስለኛልና አሁን ከዛ በኋላ ሲንቀሳቀሱ፣ እንደሆነ ያነጽኳቸውን፣ ያስተማርኳቸው እዚህ ቦታ ላይ ደርሰዋል ብለው የሚያስቧቸው ወይም እንደዚህ አይነት ተማሪዎች አግኝተው ያውቃሉ ወይ? በዚህ የፖለቲካ ሂደት ውስጥ የሚታወሱ ተማሪዎች ያገኙታሉ? እርሱ ያስተማሯቸው ፖለቲካ ውስጥ ብዙም ያገኘሁት ስለመኖሩ ብዙ ትዝ አይለኝም፣ ነገር ግን እጅግ በጣም ብዙ በርካታ በሆኑ ትልቅ ስራዎች ላይ የተሰማሩ ተማሪዎች ያሉ። አንድ ጊዜ አዳማ መምራን ኮሌጅ ሳለው ቅዳሜና እሁድ አሰላ እናስተምር ነበርና አሰላ ላስተምር ሄጄ እዛ ባረፍኩበት ሆቴል ሌሊት ድንገተኛ ህመማ አጋጠመኝና ወደ አሰላ ሆስፒታል ሄድኩኝ። አሰላ ሆስፒታል ሲሄድ ከዛ ናይት ዲቪቲ ላይ የነበረው የኔ ተማሪ ነበርና በጣም ደስ አለኝ። እሱም ጥሩ አድርጎ አስተናገደኝ፣ ጥሩ አድርጎ ህክምና አደረገልኝ። በሄድኩበት ቦታዎች ሁሉ ወደዚህ ወደ ዩናይትድ ስቴትስ እንኳን ስመጣ ማለት ነው፣ ሁሉም ቦታዎች በጣም ትልልቅ ደረጃ ላይ የደረሱ አንቱ የተባሉ አሁን ከኔ ጋራ ዩኒቨርሲቲ ያስተማሩ ያሉ አልፈውም አሁን ፒኤችዲ ከኔ አልፈው ማለት ነው አሶሴት ፕሮፌሰር ላይ የደረሱ ልጆች ሁሉ አሉ። እና ያ ያ ነገር በጣም ደስ ይለኛል፣ ያበረታታኛል። የኔም ድካም የኔም የስራ ውጤት እዛ ውስጥ እንዳለ ና አንድ አስተዋጽኦ ያበረከትኩ አድርጌ ራሴን እወስዳለሁ። በጣም በጣም ደስተኛ ነኝ። ስለዚህ ከገና ከተማሪነቶት፣ ከህክምና ሙያ ወደ መምህርነት ሲመጡ አስተዋጽኦ እያበረከቱ ነው እዚህ የደረሱት የሚለውን ማሳያ ይሆናል። ወደ ቤተሰቦ ልመልሶ፣ ስንት ልጆች አሉት? የትዳር ሁኔታዎት እንዴት ነው? አግብቻለሁ ጥሩ ባለቤት አለችኝ። ሀሳቤን የምትጋራ በሁሉም ነገር የምትደግፈኝ፣ በዚህ በነዚህ በተለየ በዚህ በመከራ ጊዜያት፣ በእስር ጊዜያት ውስጥ ከአዳማ አዲስ አበባ ጋር እየተመላለሰች በየቀኑ የምትጠይቀኝ፣ ምግብ የምታቀርብልኝ፣ የምፈልገውን ነገር ሁሉ ከኋላ የሆና የምትደግፈኝ፣ ትግሌን የምትደግፍ ባለቤት አለችኝ። ልጆቼ አራት ናቸው። ሁለቱ አሁን ዩኒቨርሲቲ ጨርሰዋል። ሁለቱ ዩኒቨርሲቲ እየተማሩ ናቸው። የመጀመሪያ ሴት ልጅ ቦንቱ ትባላለች። ብዙ ሰው በሚዲያ ያውቃታል። በጣም ታጋይ ነች። ያለሁበትን ሁኔታ ለሚዲያ ታሳውቃለች። እኔ ያለሁበትን ችግር ሲገጥመኝ በጣም ቀድማ ትደርሳለች። በጣም ደፋር፣ የማትፈራ፣ በጣም ደንበኛ ታጋይ ነች ማለት እችላለሁ። ለነጻነት ያላት ክብር ለነጻነት ዋጋ ለመክፈል ያላት ፍላጎት እጅግ በጣም ከፍተኛ ነው። የስራዋን እንኳን ትታ የተሰማራችበትን ሁሉ ስራ ትታ ነው እኔን ሁለት አመት ሙሉ ስትንከባከብ የነበረው። አሁን እኔ ከተፈታው በኋላ ነው ወደ መደበኛ ስራዋ እንኳን የተመለሰችው። እና ሌሎቹም ልጆች እንደዚሁ ትግሌን ይደግፋሉ። ተማሪዎች ናቸው ሁለቱ አሁን ዩኒቨርሲቲ ላይ ያሉ እና እግዚአብሔር ረድቶኛል። ጥሩ ቤተሰብ አለኝ። በቂ ቤተሰብ አለኝ። ወንድሞቼም በጣም ብዙ ናቸው። ሀገር ውስጥም ውጭም ያሉ አሉ። እነሱም በሙሉ የትግሌ ደጋፊዎች ናቸው። በሁሉ ነገር ያበረታቱኛል። ስለዚህ በእውነት እግዚአብሔር በብዙ መንገድ የባረከኝ ሰው ነኝ ማለት እችላለሁ። ቦንቱ በቀለ እንግዲህ እኛ የምናቃታለን እርሶ እስር ቤት በነበሩ ጊዜ የተለያዩ ስለ እርሶ መረጃዎችን ስትሰጠን የነበረች ናት። በተለይ እስር ቤት ውስጥ የመብት ጥሰቶች ተከሰቱ ብላ ስታምን እንዲሁ ለእኛ ትሰጠናለች። ብዙ ጊዜ ልጆች በወላጆቻቸው በሚደርስ በደል ወይም ይደርሳል ብለው በሚያምኑ ጊዜ ቁጡ ይሆናሉ ወይም ቂም ይቋጥራሉ። እንደው ልጆቹን መጠየቅ ተገቢ ነው። በእርግጥ ግን ልጆቹን ወክለው ልጆቹ አሁን እንዴት ነው? ቂም ቋጥረዋል፣ ተቆጥተዋል፣ ወይስ በምን ሁኔታ ላይ ናቸው? በእርሶ ላይ በደረሰ በደል በስር ቆይተዋል፣ ሁለት ጊዜ ለአምስት አመት ያህል ና ያው ትግል መሆኑን ነው የሚያምኑት ትግል ደግሞ ዋጋ እንደሚያስከፍል ከመጀመሪያውኑ አውቀው ነው የገቡት። የመጀመሪያ ዕለት ወደዚህ ፓርቲ ስቀላቀል ሁሉንም ሰብስቤ አናግሬያቸዋለሁ። ወደ ፖለቲካ መግባቴ ነው ምን ታስባላችሁ ብዬ ስጠይቃቸው በሙሉ ነው የደገፉኝ። ስለዚህ ብዙ ችግር እንዳለ ይረዳሉ። እኔ የእኔን ሀሳብ ሙሉ በሙሉ ነው የሚጋሩት። እኔ በ በዳይና ተበዳይ በሚለው ነገር አላምንም። በትግል ሁሉ ነገር ማለፍ ይቻላል ብዬ አምናለሁ። ቂም በመቋጠር ወይንም ያለፈውን ነገር ጎልጉሎ በማውጣትና በዛ ነገር ላይ ትኩረት በመስጠት የወደፊቱን ማጨለም አስፈላጊ ነው ብዬ አላምንም። ስለዚህ በእምነትም ደግሞ እምነታችን የሚያስተምረን ይቅርታን ነው፣ ለበደሉት ይቅር በሉ ነው። ቤተሰቦች በጣም ዲፕሊ ሬሊጅስ ናቸው። ስለዚህ በዚህ ነገር ያምናሉ። በቀለም የሚባል ነገር ወይንም ደግሞ እከሌ እንዲህ አድርጎናል ብሎ አንድም ጊዜ አያስቡም። እኔም አላስብም። አስቤም አላውቅም። በግለሰብ ደረጃ የበደለኝም አንድም ሰው ደግሞ የለም። ይሄ ስርአት ነው። ስርአቱ ደግሞ መቀየር ያለበት በትግል ነው ብዬ ነው የማም ነው። ስለዚህ እንዲህ አይነት አስተሳሰብ በቤተሰብም በእኔም ውስጥ ምሬት የለም። ደስ ብሎኝ ነው የታገልኩት። ደስ ብሎኝ ነው የታሰርኩት ስ በጣም ደስ ብሎኝ ነው። ዛሬም ደስ ብሎኝ ነው የምኖረው ከሌ በደለኝ ብዬ አንድ ደቂቃ፣ እውነት ነው የምናገረው፣ አንድ ደቂቃ አስቤ አላውቅም። ማንም የበደለኝ ሰው የለም። ስለዚህ በማንም ላይ ቂም የለኝም። ደስ ብሎኝ ነው ትግሉን የታገልኩት እና የኔን ቪዥን ደግሞ እነሱ ሼር ያደርጋሉ። በዚህም ደስተኛ ነኝ። አድማጮች፣ ጽዮን ከበቀለ ገርባ ጋር ያደረገችው ቆይታ ሰፋ ያለ ክፍል በእሁድ ምሽቱ ዝግጅታችን ይቀርባል። በተጨማሪም በስምንቱ መጨረሻ ፌስቡክ ቪ አምሃሪክ እና በዌብሳይታችን ላይ ይቀርባል፣ እንድትከታተሉ እንጋብዛለን። አሁን አድማጮች ባህልና ማህበረሰብ ይቀርባል። ባህልና ማህበረሰብ ለምሽቱ በቅርቡ ለንባብ በበቃ አንድ መጽሐፍ ዙሪያ የተደረገ ውይይት የመጀመሪያ ክፍል ነው ይዞ የቀረበው። ካለር ኦፍ ደ ስኪን የመጽሐፍ ርዕስ ነው። ደራሲው አቶ ምትኩ አሸብር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አቶ ምትኩን ያወያየው አሉላ ከበደ ወደ ውይይቱ ውሰደን እንግዲህ አመሰግናለሁ አዳነች። ከለር ኦፍ ደ ስኪን የሰው ልጆች የቆዳ ቀለም ነው የመጽሐፉ ርዕስ እንዳልሽው። ዳግም ያገረሽ በሚመስል ዘይቤ ታዲያ ዛሬ ዛሬ በስፋት እየታየ ያለው የዘር ልዩነት በሚል ቀደም ሲል ይታወቅ የነበረው ልዩነት በእርግጥ የዘር አይደለም ብንባልስ፣ የቀለም ነው የሚሉት አይነተኛ መለያዎች አድርገን የምናያቸው ነጭና ጥቁር መሠረታዊ ቀለማት አይደሉም ብንባልስ በመጽሐፉ ይዳሰሳሉ። ዛሬ መጀመሪያውን ክፍል ነው የምንወያየው። ወደዚያው ልሶላችሁ ጤና ይስጥልኝ። አቶ ምትኩ አሸበር እንኳን ደህና መጡ። በቅድሚያ ጤና ይስጥልኝ። እዚህ ስቱዲዮ ተቀብላችሁ ስለጋበዛችሁኝ በጣም አመሰግናለሁ። ከለር ኦፍ ድ ስኪን ኢን ፐርሱት ኦፍ ኢንቴግሬሽን ይላል የሰው ልጅ ቆዳ ቀለምና ውህደትም ፍለጋ በሚል በእንግሊዝኛ ቋንቋ የተጻፈ መጽሐፍ ነው የደረሱት። መጽሐፉ ነጋጋሪ ይበልጥም ከዚህ ቀደም ለምናውቃቸው ሀሳቦች የተለየ እይታ ሊኖረን ብዙ ጥያቄዎችንም እንድናነሳ የሚጋብዝ ነው። በቅድሚያ ግን ይህ መጽሐፍ ለመጽሐፍ ከተንደረደሩበት ስሜት እንነሳ። መጽሐፉ ከቆዳ ቀለም የተያያዙ ጉዳዮች ነው ይበልጡ ነው የሚያወራው። እንደምን ተሳቡ? መጀመሪያ እኔ በስደት መልክ ነው ወደዚህ ሀገር የመጣሁት። ወደ ሰላሳ አምስት ዓመት ሆኖኛል። ይሄ ሰላሳ አምስት ዓመት ከአንድ ሁለት ዓመት በስተቀር በአብዛኛው ሌሎች ስደተኞች በመርዳት መልሶ በመቋቋም ላይ ያተኮረ ስራ ነበረ። ስራ የቆየሁት እንዳውም ወደ መጨረሻው አካባቢ የዚህ የስደተኞች መርጃ በሂዩማን ኤንድ ሄልስ ሰርቪስ ስር የዛ የእርዳታ ሰጪው ክፍል ዲሬክተር ሁኜም ሰርቻለሁ። እና ዋናው ከስልሳ በላይ አገሮች ይመጣሉ ስደተኞች ወደዚህ አገር ማለት ነው። እና ብዙ እንግሊዝኛ አይችሉም፣ አገሩን አያውቁትም፣ ባህሉን አያውቁትም ግን እዚህ መጥተው ተጣጥሮ ሰው እንዲሆኑ ራሳቸው ጠቅሞ ቤተሰባቸውም ረድተው ከአገሩ ሕዝብ ጋር ተቀላቅለው እንዲኖሩ የሚያስችላቸው እገዛ እርዳታ በምናደርግበት ጊዜ ይሄንን ሁኔታ በተቻለ ፍጥነት እና ዘላቂ በሆነ መንገድ እንዲያደርጉት የህብረተሰብ ውህደት ላይ ትኩረት ባለው መልኩ ጥናት እና እንደዚሁም ተግባራዊ ስራ ሰርቻለሁ። አሁን መጽሐፉ የጻፍኩት ባለፉት ሶስት ዓመታት ውስጥ ነው። እኔ ስራ በነበርኩበት ጊዜ ብዙም ውጭ መዘዋወር ኃላፊነት ስለነበረብኝ ቁጭ ብዬ መጽሐፍ እድል አልነበረኝም። አሁን በጥሮታ መልክ ይህን እድል ሳገኝ ግን በዚሁ በህብረተሰብ ውህደት ላይ ያተኮረ እንዴት ነው ሰው ለሰው ሊግባባ ሊስማማ የሚችለው በሚለው ላይ ጥረት ያደረግኩባቸው አንዳንድ ነጥቦች መፈተሽ ጀመርኩኝ፣ መጻፍም ጀመርኩኝ። አሁን ግን ወደ ሶስት ዓመት እንደዚህ ይሆናል። በተለይ ፖሊሶች በጥቁር ወጣቶች ላይ ጭካኔ የተሞላበት አያያዝ እስከ መግደል፣ እስከ ማንቋሸሽ፣ እስከ ማሰር የመሳሰሉ ነገሮች እና አንዳንዱ ደግሞ ድርጊት አስከፊ በሆነ መልኩ የሚታይበት ጊዜ ስለሆነ ይሄ ለምን ይሆናል ብዬ ጠየቅኩኝ። ይሄ ዋና የሚሆንበት ምክንያት ሆኖ የገባኝ ኔ ምናልባት እነዚህ ጥቁር አሜሪካውያን እዚህ የሚኖሩት ሁለት መቶ ዓመት ሶስት መቶ ዓመት ሞልቷቸዋል እዚህ ሀገር ግን ምንም እንኳን የነፃነት ውጊያም ተደርጎ ነፃነትን ቢታወጅ እድልም ቢከፈት ሙሉ በሙሉ ግን ነጭና ጥቁር በሚባለው ወገን የመቀራረብና አብሮ የመኖር አብሮ የመካከር አብሮ የመስራት ውህደት ባለመኖሩ ነው፣ ባለመኖሩ ነው በሚል ያንን ከለር ኦፍ ዘስኪን የሚል አንጎላያ ላይ መመላለስ ጀመረ እና ሁለቱን አጣምሬ ይህንን ታዲያ አንድ ላይ አጋብቼ ለምን በዚህ ነገር ላይ አላሰፋውም በሚል ሰፋ አድርጌ ኢንቴግሬሽን እና ውህደት እና የሰው የቀለም ቆዳ በሚል ላይ አተኩር። መልካም። የቀለም ጉዳይ ከሰው ልጅ ቀለም ጋር ነው እርሶ ያያያዙት። ቀለማትን በተመለከተ ግን ብዙ ተጽፈዋል፣ ገጣሚያን ጽፈዋል፣ የፍልስፍና ሰዎች ከባህል ጋር የተቆራኙ ከሃይማኖት ጋር የተቆራኙ ጭብጦች አሉበት። ቀለም ብዙዎችን ይማርካል፣ ቅኔ የተዘረፈለት ነው። እርሶ ስለ ቀለማት የተለየ ስሜት አሎት። ስለ ሰው ልጅ ቆዳ ቀለም እና ስለ ጻፉበት ጉዳይ እንደ ውገታ አድርጌ የግሎን ስሜት መኮርኮር ፈልጌ ነው። በተለይ የሚማረኩለት ቀለም አለ? ምን አይነት ቀለም ይወዳል? ቀይ ቀለም ደስ ይለኛል። ለምን እንደሚወዱት ያውቃሉ? የሚመስለኝ አንድ ጉልበት ያለው ይመስላል። ሁለተኛ ብሩህ ነው፣ ብሩህ ነው፣ ብሩህ ነው እና ቀይ ሲሆን ወለል ብሎ በመታየቱ ምክንያት ይሆናል። እንዳልከው ግን ያው ከፀሐይ የሚመነጭ ነው ቀለም ወይም የፀሐይ ዘርፎች ናቸው። ፀሐይ ብርሃኗ ትሰጣለች። ግን እኛ የምናገኘው ብርሃኑን ነው እንጂ የተለያዩ ቀለሞቹን አይደለም፣ አናያቸውም። መንገድ ካልተፈጠሩ ልክ ነው እና ግን ደመና ሲኖር በተለይ ደግሞ የውሃ ርጅራዥ በሚኖርበት ጊዜ በአየር ላይ የፀሐዩ ጨረር ሲሰባበር ሲጎብት ቀስተ ደመና ይመጣል እና ቀስተ ደመና የሚያሳዩ ከሌላ የመጣ አይደለም፣ ከውሃው የመጣ አይደለም። የፀሐዩ ብርሃን ሲሰባበር ምን መልክ እንደሚወስድ ነው ማለት ነው። በሌላ አነጋገር እነኚህ ቀለማት ከብርሃኑ የወጡ ናቸውና የብርሃን ፍንካቾች ናቸው ማለት ነው። በዛ መልኩ አድናቆትም አለኝ ማለት ነው። በነገራችን ላይ ትንሽ ብጫም እንትን ይለኝ ይማርከኛ ለቀለም ፍቅር ኃይለኛ ፍቅር ከሌለዎት ይህን የመሰለ ገሩ መጽሐፍ አይጽፉም። ምንም እንኳን ቁም ነገሩ ከቀለምም ቢያል፣ እስኪ ገፋ አድርጌ የቀለም ጨዋታውን አድማጮች በዚህ ሰዓት የሚከታተሉን ስለሚወዱ ቀለም እያሰቡ እንዲከታተሉን እናድርግና እርሶ ግን ይበልጡን ስለ ሰው ልጅ የቆዳ ቀለም ነው የጻፉት። ያንን ደግሞ ምናልባትም ከዚህ በፊት ደፍረን ልናይ በማንሞክርበት ጥልቀት ነው የሚመረምሩት። ሶስት መቶ ሀያ ስምንት ገጾች ባለው መጽሐፎ የማይነካኩት ቁልፍ የለም። ብዙ ጉዳዮችን ይነካካሉ። አንዳንዱም በዚህ ውይይታችን እናመጣለን። ስለ ቆዳ ቀለም ጠባዮች እንመልከት። ስለ ጠባዩ ራሱ ሙሉ ስፍራ ሰጥተውት በመጽሐፉ ይነጋገራሉ። የቆዳ ቀለምን የምንመለከትበት ሁኔታ ከአስተዳደግም፣ ከባህልም፣ እውቀት ካከማችንባቸው ነገሮችም ጋር ሊገናኝ ይችላልና ምንድን ነው ለሰዎች ቆዳ ቀለም አሁን ያለንን ሁኔታ አስተሳሰብ እንዲኖረን ያደረገን በእርሶ ጥናት? እንግዲህ እኔ ሳድግ እኛም ሀገር ኢትዮጵያ በነበረው ባለውም ሁኔታ የሰው ቆዳ ቀለም የተለያየ መልክ ይዞ እንደ መለያ ነገር ማለት ነው። ጥቁሯ ሴትዮ ስታልፍ አየሃት? ወይም ደግሞ ሶስቱ ቀያይ ልጆች ሲጫወቱ አየህ ሲባል ዋጋ አይከመርበትም። ያቺ ጥቁር ሴትዮ ማለፏንም የሚገልጽ ነው። መለያ ብቻ ነው። በአብዛኛው መልኩ መለያ ብቻ። እንግዲህ ከሰው ወደ አንዱ ከሌላው የመፈለግ ነገር ሊኖር ይችላል። በዋና መልኩ ግን እዚህ ሀገር እንዳለው ለምሳሌ እዚህ የጥቁር ቤተ ክርስቲያን፣ የጥቁር ኮሌጅ፣ የጥቁር ሰፈር ይባላል። በእኛ ሀገር የቀይ ቡድን ወይ ደግሞ የዳማ ሰፈር የሚባል ሁኔታ የለም። የቆዳ ቀለሙን ተከትለን ምን መድበው መድበው ነገር የለም። እንዳውም እኔ እንዳልከው ዘለቅ ብዬም እንደገባው ምን የሚል አመለካከት አለኝ። በዚያ ዓለም ወደ ሰባት ነጥብ ሁለት ቢሊዮን ሰው ይኖራል። እያንዳንዱ ሰው የራሱ ቀለም አለው ከምናየው ባሻገር ባሻገር እና እንደ እኔ የሰው ቀለም አለ እንጂ የሰዎች ቀለም አለ አይደለም በቡድን የሚፈርጀን ሳይሆን የተናጥል የእያንዳንዳችን እንዳሻራችን ነው ነው እንዳሻራችን ነው ብዬ ነው ማምነው። የተገነዘኩትም እንደዛ ነው። እና ያ ሆኖ እያለ ግን ነው አንዳንድ ሰዎች በተለይ እንግዲህ መጽሐፉ በዚህም አገር ያለው ሁኔታ ያተኩራል አይደል? ምንድን ነው የሚለው? ይሄ ጥቁርና ነጭ ብሎ መለየት ወይም ሁለት ህብረተሰብ ማድረግ ከሌላ ፍላጎት የተነሳ ነው። እና ከሌላ ፍላጎት የተነሳ ነው ሲል እንዴት ነው አሁን በተለይ ጥቁር ያነሳን እንደሆነ ተከብሮ የነበረ ቀለም ነው። በቻይናዎች ለምሳሌ የቀለም ንጉስ ይባላል። ጀርመኖች ከ2000 ዓመት በፊት የሰንደቅ ዓላማቸው ተጨማሪ ምልክት ነው። ደፋር ነው፣ ወኔ ያለው ነገር ነው። ለጦርነትም ሲያዘጋጁ ሮማውያን ቅኝ እንዳያደርጓቸው ይሄ የቀለምን እና እንደዛ ሆኖ ሳለ ባለታሪኮችም እነሆ መርም ስለ ኢትዮጵያም ሲጽፉ ነቢዩ መሐመድም ወደ ኢትዮጵያ ተሰደዱ ሲሉ ጥቁር እና ቀይ የሚኖርባት ሀገር መሆኑ ያውቃሉ። ኢትዮጵያ በዛን ጊዜ ጥቁር ወይም ቀይ ሰው በአጠቃላይ የበታችነት ያለው ትርጉም ይዞ አይታይም ነበር። በዛን ጊዜ ያገዝፉት ነበር። አዎ፣ ግን ምንድ ነው ከጊዜ ወዲህ በተለይ የኢንዱስትሪ መስፋፋት በመጣበት ጊዜ፣ የሸቀጥ ዕቃ መሸጥ አስፈላጊ በሆነበት ጊዜ፣ ከሌላ ቦታ ደግሞ እንደዚሁ ዕቃ ማስመጣት በሚፈለግበት ጊዜ ኮሎኒያሊዝም መጣ ማለት ነው እና ኮሎኒያሊዝም ለምሳሌ አፍሪካ ሲገባ፣ ላቲን አሜሪካም ሲገባ፣ ሌላ ኤዥም ሲገባ ነጮች ነበሩ የበላይነት የነበራቸው ቀኝ ግዛት ያደረጉ ነጮች ነበሩ እና በተቻለ መጠን እነዛ ጥቁሮች አገልጋይ እንዲሆኑ ለማድረግ የበታችነታቸው እንዲቀበሉ ለማድረግ ጥቁር እንደ ኃጢአት፣ ጥቁር እንደ ደካማ እና ኢቭን የሰው ዘር እንዴት ነው በጥቁርና በነጩ መካከል ያለው ልዩነት ለማስረዳት ተብሎ አንጎል መጠኑ ይለካ ነበር። ሁሉ አይነት ምርምር ይደረግ ነበር። ኋላ ግን እያደረ ሳይንስ ሲስፋፋ በተለይ ዲኤንኤ በመጣበት ጊዜ ዲኤንኤ የኔና ያንተ ወይም ደግሞ የኔና ያንተ የሌሎቹም ሰዎች የዲኤንኤ ውጤት ሲመጣጠን ግን ነጩም ጥቁርም ሁሉ ይጨምራል። በጣም በጣም በጣም በጣም የተጠጋጋ እንደውም ልዩነት አለ ብለ እስካዳግዝ ድረስ ያለ ግንኙነት ነው ያለው፣ ዝምድና ነው ያለው። ስለዚህ የኔ እምነት ከዛ የመነጨ ነው እና እዚህ ያሉት አብዛኞቹ የጥቁር ሕብረተሰቦች በባሪያ ንግድ ጊዜ የመጡ ናቸው። እና እንግሊዞች ምዕራብ አፍሪካ በያዙበት ጊዜ ምዕራብ አፍሪካ ያሉ ጥቁሮች፣ በአፍሪካ በመላ ያሉ ጥቁሮች አናሳ ፍጥረቶች ናቸው ብሎ ያምኑ ስለነበረ እነዛን እንደ እንስሳ በመጠቀም ሊያሰሯቸው በሚመሯቸው በሚያዟቸው ሁኔታ ከዛ አልፎ መሸጥ መለወጥ አለባቸው ተብሎ አሜሪካ ድረስ እንደ ዕቃ ተሽጠዋል ማለት ነው። በዛ መጥቶ እንግዲህ ይሄ ሁኔታ ምን አዝለዋል ማለት ነው። እዚህ ያሉ ጥቁሮች የጎደለባቸው ናቸው። ትክክለኛነት የላቸውም። የሚል አይነት አመለካከት ተደርቦበት ምንም እንኳን የፖለቲካ ነጻነት ቢኖር የስራም ነጻነት ቢኖር የመሳሰሉ ነጻነት ቢኖር ይሄ የቀለሙ በጣም ልዩነት እንዳለው በማቅረብ በትምህርት ቤትም ቤት በመግዛትም ሱቅ ገብተህ እቃ መግዛት በምትፈልግ በልዩ ልዩ ቦታ የዚህ የቀለም ልዩነት ነጸብራቅ የሚታይበት ሁኔታ ተፈጥሯል ማለት ነው። ያ የአስተሳሰብ ነጻነት ገና አልተደረሰበትም አልተጨበጠም ነው ከዚህ ሁሉ ዘመናት ትግል በኋላ ግቡ ላይ በመንገድ ላይ ያለ ነገር ነው እንጂ። ለዚህም ነው ይሄ መጽሐፍ ምናልባት ይሄንን ሂደት ያራምደዋል የሚል እምነት በማድረግ ነው። የነጻነት ትግሉንና የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፎ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ መጽሐፎ ቀደም ብዬ የጠቀስኩት የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፎ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለም ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጻፍዎ ይፈነጥቃሉ። እስኪ ስለ መጻፍዎ አላማ ገፋ አድርገን እንመልከት። ቅድም የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉት ይህን መጽሐፍ? መጽሐፉን ለመጻፉት አቶ ምትኳ አሸብር ያብራራሉ። ሌሎች ያልተመለሱ ጥያቄዎችንም ያነሳሉ። በጥልቀት የተመለከቱትን የቀለም ጉዳይ ይልቁንም ደግሞ የሰው ልጆች የቆዳ ቀለም በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን አቶ ምትኳ አሸብርን ለጊዜያቸው አመሰግናለሁ። እግዚአር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በመላው ዓለም ያለውን የሰብአዊ መብት አያያዝ ይፋ ባደረገበት ዘገባው ላይ የሕዝቦቻቸውን መሠረታዊ መብትና ነጻነት በየቀኑ ከሚጥሱ አገሮች መካከል ቻይና አንዷ መሆኗ ተመልክቷል። የዘገባውን ይፋ መሆን አስመልክተው ገለጣ ያደረጉት የዲሞክራሲ የሰብአዊ መብቶችና የሠራተኞች አስተዳደር ቢሮ ከፍተኛ ባለስልጣን ማይክል ኮዛክ ቻይና ውስጥ የሚታየውና እየተባባሰም የመጣው የመብት ረገጣ ዩናይትድ ስቴትስን በእጅጉ እንዳሳሰባት አስታውቀዋል። ባለፈው ዓመት ከፍተኛ ደረጃ የደረሰው አስከፊ የመብት ጥሰት በተለይም በፋሉንጎንግ ዩጉሪስ፣ እና ቲቤታንስ ላይ ከባድ ነበር። በእነዚህ ቡድኖችም ሆነ በአጠቃላይ በማኅበረሰቡ ላይ የሚደርሰው አፈና አስከፊነቱ ጨምሯል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ይፋ ያደረገው የሰብአዊ መብት ጥበቃ ሪፖርቱ እንዳመለከተው በተለይ እንደ አውሮፓ አቆጣጠር በ2017 ዓ ም ቻይና ውስጥ የጅምላ አፈሳ እስራት እና ሆን ብሎ ከአገር የማስጠፋት እርምጃ አሳሳቢ ደረጃ ላይ ደርሶ ነበር። ይህ ደግሞ ጎልቶ የታየው በጋዜጠኞች፣ በቀድሞ የፖለቲካ እስረኞች፣ በዳኞች፣ በሰብአዊ መብት ተሟጋቾችና በሃይማኖት መሪዎች ላይ ነበር። የሰብአዊ መብት የህግ ባለሙያው ጋኦ ዚሸንግ መጥፋታቸው የተገለጠው ባለፈው ነሐሴ ወር ሲሆን ለቤተሰቦቻው የተነገረው በአንድ ባልታወቀ እስር ቤት ውስጥ እንደሚገኙ ነበር። የህግ ባለሙያው ዋንግ ኳንዣንግ እንደ አውሮፓ አቆጣጠር በሐምሌ በቁጥጥር ስር ውለው የት እንደደረሱ ግን የታወቀ ነገር አልነበረም። ሌላው አሳሳቢ ነገር ደግሞ ዥንግያንግ እና ቲቤት ውስጥ ቴክኒካዊ ከሆነ ቅኝትና አሰሳ ጋር ተያይዞ የሚሰማው የጭቆናና የአፈና ዜና ነበር። በብዙ መቶ ሺዎች የሚቆጠር ሕዝብ ያለምንም ምክንያት ታስሯል፣ ለስደት ተዳርጓል። በተጨማሪም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሌሎች አይነት የመብት ጥሰቶችንም አካቷል። ከእነዚህ መካከል መንግሥት መገናኛ ብዙሃኑን አፍኖ መያዙ፣ የኢንተርኔት አገልግሎቶችን ማቋረጡ፣ ለሰብዓዊ መብቶች መከበር ጥብቅና የቆሙ ድርጅቶችንና ግለሰቦችን ማፈኑ ተዘርዝረዋል። የዴሞክራሲ የሰብዓዊ መብቶችና የሠራተኞች አስተዳደር ቢሮ ከፍተኛው ባለሥልጣን ማይክል ኮዛክ ዩናይትድ ስቴትስ ለቻይና መሪዎች የምታስተላልፈው መልእክት ዛሬም ተመሳሳይ መሆኑን ጠቁመው የቻይናን ሕዝብ ሙሉ ኃይል መጠቀም ከፈለጉ መፍትሔው ማፈን ወይም መጨፍለቅ ሳይሆን ለግልጽነት መንገዱን ከፈት ማድረግ ነው ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችንን ልናገባድ የቀሩን ጥቂት ደቂቃዎች ናቸው። የዜና እረፍት አለን። ፕሮፌሰር አቢ ፎርድ አረፉ። ለ33 ዓመታት በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ ና ላለፉት በርካታ ዓመታትም በአዲስ አበባ ዩኒቨርሲቲ በኮሚኒኬሽን ና ጋዜጠኝነት ሙያ መምህርነት በተለያዩ ኃላፊነቶች ጭምር ያገለገሉት ፕሮፌሰር አብርሃም አቢ ፎርድ ላደረባቸው ህመም ለአንድ አመት ያህል ጊዜ ወዲህ ወደ ዩናይት ስቴትስ ተመልሰው በሕክምና ሲረዱ ከቆዩ በኋላ በትላንትናው እለት ነው በዋሽንግተን ዲሲ መኖሪያ ቤታቸው በተወለዱ በ83 ዓመታቸው ከዚህ ዓለም በሞት የተለዩት። ከወላጅ አባታቸው አርኖልድ ጃሽዋ ፎርድና ከእናታቸው ሚኒያን ሎሬን ፎርድ እንደ አውሮፓውያን የዘመን አቆጣጠር መጋቢት አምስት 1935 ዓ ም በአዲስ አበባ ከተማ የተወለዱት ፕሮፌሰር አቢይ ፎርድ የአንደኛና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተከታተሉ በኋላ ወዲህ ወደ ዩናይት ስቴትስ ተጉዘውም የመጀመሪያ ዲግሪያቸውን በፓንዊድስ ጁኒየር ኮሌጅ በስነ ትምህርት እንዲሁም ከኮሎምቢያ ዩኒቨርሲቲ ስኩል ኦፍ ጄኔራል ስተዲስ በፊልም ጥናቶች የሁለተኛ ዲግሪያቸውን አግኝተዋል። አድማጮች የፓን አፍሪካ አቀንቃኝ የሆኑት ወላጆቻቸውን ሕይወት ጨምሮ የፕሮፌሰር አቢ ፎርድን ሕይወትና ስራ በራዲዮ መጽሔት በሰፊው እንመለስበታለን። ሕይወትና ስራቸውንም እንዘከራለን። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያለን ዝግጅት የአንድ ሰዓት ፕሮግራም እዚህ ላይ እናበቃለን። ሰላም ደናደሩ። ትግርኛ ፕሮግራም ይቀጥላል።